በክረምቱ ወራት የጣለው ከባድ ዝናብ ኢትዮጵያ ውስጥ በአምስት መቶ ሰማንያ ሺህ ሰው ላይ የብረታ የኑሮ ጫና መፍጠሩ ተገልጿል ከሁለት መቶ ሺህ በላይ ሰው መፈናቀሉም ተነግሯል። ጉዳቱ የደረሰው ከአቅም በላይ በመሆኑ እንጂ ካለመዘጋጀት ወይም ካለመጠንቀቅ አይደለም ብለዋል የመንግስት ባለስልጣናት። መለስካቸው አምሃ ዘርዝራለሁ። በኢትዮጵያ በ2012 ዓ ም የክረምቱ ወቅት ከገባ ወዲህ የሚጥለው ዝናብ በአብዛኛው መደበኛና ከመደበኛ በላይ እንደሆነ በባለሙያዎች ሲነገር ቆይቷል። ይሄ ደግሞ ከቅርብ ሳምንታት ጀምሮ ወንዞች ገደባቸውን እየጣሱ ጎርፍ እንዲያስከትሉ አስገድደዋል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሜል እና የውሃ የመስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ትናንት በጠቅላይ ሚኒስትር ጽህፈት ቤት በጋራ በሰጡት ጋዜጣዊ መግለጫ እንዳስገነዘቡት ከሆነ የክረምቱ ከባድ ዝናብ በአንዳንድ የሀገሪቱ ክፍሎች ከአንድ መቶ ዓመት ወዲህ ታይቶ ያልታወቀ ነበረ። ከአገሪቱ ከግማሽ በላይ በሆኑ ክልሎች ተጽዕኖ የዚያኑ ያህል የከፋ እንደሆነም ወይዘሮ ሙፈሪያት ካሜል ገልጸዋል። በአምስት ክልሎች ሀያ ሶስት ዞኖች እና በአርባ ወረዳ በሚገኙ ቀበሌያት ነው ይሄ ችግር የተከሰተው። ብዙዎቹ ቦታዎች ላይ በተሰራው የመከላከል ስራ እስካሁን ባለው ሊደርስ የሚችለውን ጉዳት የመቀነስ ውጤት የተገኘበት እንደሆን ማየት ይቻላል። በአምስት ክልል በሀያ ሶስት ዞኖች እና በአርባ ገደማ ወረዳዎች እስካሁን ባለን ቁጥር አምስት መቶ ሰማኒያ ሺህ ገደማ ሰው አፌክትድ ነው። በጎርፉ የተፈናቀለው ግን ከዚህ ውስጥ ሁለት መቶ አስራ ሰባት ሺህ ገደማ ይሆናል። የውሃ የመስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ለጋዜ የአደጋ ከመከሰቱ በፊት የተፋሰሰዎች ከፍተኛ ምክር ቤት ከሚመለከታቸው የየክልሎቹ የስራ ኃላፊዎች ጋር በመሆን በቂ ዝግጅት እንዲደረግ ተሰርቷል ይላሉ። ለዚህ ማስረጃም ዘርዝረዋል። እንደ ማሳያ እንኳ ብንወስድ ለምሳሌ የአዋሽ ወንዝ በኦሮሚያ ፓርት በኩል 57 ኪሎ ሜትር ያህል የዳይኮች ጥገና ሲደረግ ነበር። ይህንን የሚመጣውን የጎርፍ መጠን መቆጣጠር እንዲቻል ብዙ ስራ ተሰርቷል። በተመሳሳይ በአፋር ክልል ውስጥ የ77 ኪሎ ሜትር ያህል ርዝመት ያለው የዳይክ ጥገና እንደዚሁ ተሰርቶ ነበር። ይሁንና ከክረምቱ ክብደት አኳያ የተሰሩት ስራዎች ከፍተኛ ተዋጽኦ ቢያደርጉም ሙሉ በሙሉ የተፈለገውን ውጤት ለማስገኘት እንዳልቻሉ ሚኒስትሩ አስረድተዋል። አደጋው በደረሰባቸው ስፍራዎች ሁሉም ከፍተኛ ርብርብ እንደተደረገ የገለጹት ዶክተር ኢንጂነር ስለሺ ቢያንስ ጉዳቱ ወደ ሰው ህይወት ህልፈት እንዳይደርስ ማድረግ እንደተቻለ ጠቁመዋል። አክለውም በተለይ ችግሩ በእጅጉ በጠናበት በዋሽ ተፋሰስ አሁን እየተከናወነ ያለውንና በአጭር ጊዜ ሊሰራ የታቀደውንም አስረድተዋል። ችግሩ መጠነ ሰፊነት በዚህ ልክ የሚለካ ሲሆን በአጠቃላይ በአፋር ውስጥ ወደ 148900 ሰዎች አፌክትድ ሆነዋል። ኦሮሚያ ውስጥ እንደዚሁ ወደ 69000 ሰዎች። ነገር ግን የክልሎቹ መስተዳድሮች የመንግስት አካላትም ብርቱ እገዛ በማድረግ ላይ ናቸው። ያ በአንድ በኩል የሚታይ የአጭር ጊዜ መፍትሄ ነው። እንግዲህ ሰብሮ በወጣበት ቦታ ሁሉ ደግሞ አስፈላጊ የሆኑ ስትራክቸሮችን እንደገና በመስራት በመጠገን በተወሰነ በአጭር ጊዜ በሳምንታትና በጥቂት ወራት ውስጥ ወንዙን ወደ ቦታው የመመለስ እና የተጎዳው አካባቢ ከጎርፍ ሽፋን ውጭ እንዲሆን ለማድረግ ብርቱ ስራ ይሰራል ማለት ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለአደጋው ቅድመ ዝግጅት በበቂ ደረጃ አልተደረገም፣ ከአደጋው በኋላም በቂ እርዳታ አልተሰጠም ለሚለው ትችት ምላሽ ሰጥተዋል። የህይወት ጉዳት በችግሩ ስፋትና ውስብስብነት ልክ ባያጋጠምም ዜጎች ተጎሳቁለዋል፣ ተቸግረዋል። ይሁን እንጂ የተሰራው ስራ በቂ አይደለም ይባላል ተብሎ ለተነሳው ጥያቄ ድጋፉ ተጠናክሮ መቀጠል እንዳለበት በመንግስት በኩል ተወስዶ ሁለንተናዊ ድጋፍ እየተደረገ ነው ያለው፣ የመከላከል ስራው ላይ ሰፊ ስራ ተሰርቷል። ቅድም እንዳነሳሁት በርካታ ቦታዎች ላይ ችግሩን ለመቀነስ የሚያስችል ውጤት አስገኝቷል። ከተገመተው በታች የሆነ ጉዳት አጋጥሟል። አንዳንድ ቦታ ደግሞ በዛ ከፍ ያለ ከተገመተው በላይ የሆነ ጉዳት አጋጥሟል። በተለይም በየጊዜው የጎርፍ አደጋ በሚታይባቸው ተፋሰሶች ላይ ወደፊት የሚሰሩና በቅር የተያዙ ተግባራት እንዳሉ የአብራሩት ሚኒስትር ስለሺ ይህ የሀገሪቱ የውሀት ከመርገምነት ወደ በረከትነት የሚቀየርበት ዘዴ በቅርብ እንዳለ አመልክተዋል። መለስካቸው አማሃ لاميركا دمز راديو كاديس ابابا